የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታሳስ 17 2017 ዓ ም ዝግጅታችን ጀመረ። የኢትዮጵያ የሰብአዊ መብት ጉባኤና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በመንግስት አገዱ በ በዚህ ዙሪያ ዘገባ ይኖረናል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹን በእገዳው ዙሪያ አነጋግረናል። በኢትዮጵያ ሶማሌ ክልል በሁለት ጎሳዎች መካከል በተፈጠረ ግጭት በርካታ ሰዎች መሞታቸውን ባለስልጣናት አስታውቀዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ቆንጅ ይታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ሰዓት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድታመሹ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡ ዋና ዋና የዓለም ዜናዎች ወደ እንግዱ እንደምናመሻችሁ። አንድ ከፍተኛ የአልሻባብ አዛዥ በድሮን ጥቃት ተገደለ። የሶማሊያው ፕሬዚዳንት የኤርትራ ጉብኝታቸውን አጠናቀቁ። በአንድ ዓመት ውስጥ ወደ ስፔን ለመሻገር የሞከሩ ከአስር ሺህ በላይ ፍልሰተኞች ሕይወታቸውን እንዳጡ ተነገረ። እንዲሁም በእስራኤል ጥቃት አምስት ፍልስጤማውያን ጋዜጠኞች መገደላቸው ተሰማ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚ ዜና አልፋለሁ። ከአልሻባብ ከፍተኛ አዛዦች መካከል አንዱ የሆነው ሞሐመድ ሚሬ ሶማሊያ ውስጥ ኩኒዮ ባሬ በተባለው የታችኛው ሸበሌ ክልል በአሜሪካን የድሮን ጥቃት መገደሉን ቡድኑ አስታውቋል። አልሸባብ ጥቃቱ መቼ እንደተፈጸመ አላስታወቀም። የሶማሊያ የማስታወቂያ ሚኒስቴር ባወጣው መግለጫ ጥቃቱ በሚገባ የታቀደና ከአጋሮች ጋር በአንድነት የተከናወነ መሆኑን አስታውቋል። የሶማሊያ መንግስትና አጋሮቹ መሐመድ ሚሬን ለረጅም ጊዜ ሲከታተሉት እንደነበር መግለጫው ጨምሮ አስታውቋል። መሐመድ ሚሬ ለቡድኑ በመደበኛው መንግስታዊ ስልጣን አጠራር ቢሆን የሀገር ውስጥ ጉዳይ ሚኒስትር ኃላፊነት ላይ እንደነበር ሲታወቅ በቡድኑ ውስጥ በሌሎች በርካታ ኃላፊነቶች ላይም እንደሰራ ታውቋል። ግለሰቡ በሶማሊያና በአሜሪካ መንግስታት በሽብርተኝነት ተፈርጆ ነበር። በሶማሊያ ህገ ወጥ የገንዘብ ዝውውርን የሚከታተለው ኮሚቴ ሞሐመድ ሚሬን ጨምሮ በስምንት የአልሸባብ አዛዦች ላይ ማዕቀብ ጥሎ ነበር። አሜሪካ ግለሰቡን በልዩ ዓለም አቀፍ አሸባሪነት ፈርጃ ነበር። ሞሐመድ ሚሬ ከፍተኛ የአልሸባብ መሪ እንደነበረና ቡድኑ በሚሰጣቸው ውሳኔዎች ውስጥ ሚና እንደነበረው የአሜሪካው የውጭ ጉዳይ ሚኒስቴር አስታውቋል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ በኤርትራ ያደረጉትን የሁለት ቀናት ጉብኝት አጠናቀዋል። ሶማሊያ የተረጋጋች መሆኗን ማረጋገጥ የቀጠናውን ሰላምና መረጋጋት ለማረጋገጥ ወሳኝ መሆኑን የሁለቱ ሀገራት ፕሬዚደንቶች በውይይታቸው ማጠቃለያ ላይ መግለጻቸው ተነግረዋል። ቀጠናው ግጭትና ሁከት ከሚፈጥሩ የውጭ ጣልቃ ገብነቶች ራሱን ማላቀቅ እንዳለበት የኤርትራው ፕሬዚደንት ኢሳያስ አፈወርቂ ማሳሰባቸውን የአገሪቱ የማስታወቂያ ሚኒስቴር መግለጫ አመልክተዋል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ በበኩላቸው ኤርትራ የሀገራቸውን ብሔራዊ ሰራዊት ለማጠናከር ስለምታደርገው አስተዋጽኦ አመስግነዋል። የፕሬዝደንት ሐሰን ጉብኝት የመጣው ሶማሊያና ኢትዮጵያ በመካከላቸው ያለውን ውጥረት ለማርገብ ከሁለት ሳምንታት በፊት አንካራ ላይ ስምምነት መፈራረማቸውን ተከትሎ ነው። ሁለቱ ሀገራት አንዱ የሌላውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብር በፈጸሙት ስምምነት አስታውቀዋል። ሁለቱ ወገኖች በተጨማሪም የኢትዮጵያ ኢትዮጵያ ለንግድ ጠቀሜታ የባህር አቅርቦት እንዲኖራት ወደፊት ውይይት እንደሚያደርጉ ተስማምተዋል። የሶማሊያው ፕሬዚደንት ከሁለት ዓመታት በፊት ከተመረጡ ወዲህ አስመራን ሲጎበኙ ለስምንተኛ ጊዜ መሆኑ ነው። ኤርትራ በርካታ የሶማሊያ ጦር አባላትን በማሰልጠን ላይ ስትሆን የተወሰኑት ስልጠናቸውን አጠናቀው ወደ አገራቸው በመመለስ በአልሸባብ ላይ በሚወሰደው እርምጃ በመሳተፍ ላይ ናቸው ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሞዛምቢክ ያለው ድህረ ምርጫ አለመረጋጋት ተባብሶ በቀጠለበት ወቅት ከ1500 በላይ እስረኞች በከፍተኛ ጥበቃ ስር የነበረን እስር ቤት ሰብረው ወጥተዋል። እስረኞቹ አመለጡ የተባለው ከመዲናዋ ማፑቶ 15 ኪሎ ሜትር ርቀት ላይ ከሚገኘውና ከፍተኛ ጥበቃ ይደረግበት ከነበረ እስር ቤት ነው። ለማምለጥ ባደረጉት ጥረትም ከእስር ቤቱ ጠባቂዎች ጋር በተነሳው ግጭት 33 የሚሆኑት ሲገደሉ፣ 15 የሚሆኑት ደግሞ ቆስለዋል ተብሏል። በሀገሪቱ ሰራዊት አጋዥነት በተደረገው ፍለጋ 150 የሚሆኑት ተይዘዋል ተብሏል። 30 የሚሆኑ እስረኞች በሀገሪቱ ሰሜናዊ ክፍል ጥቃት ከሚፈጽሙ ቡድኖች ጋር ግንኙነት እንዳላቸው ተጠቁመዋል። ይህ አሳሳቢ እንደሆነባቸው የአገሪቱ ፖሊስ አዛዥ አስታውቀዋል። ከእንደ አውሮፓን አቆጣጠር 1975 ጀምሮ ላለፉት 50 ዓመታት በስልጣን ላይ የቆየው የፍሬልሙ ፍሬሊሞ ፓርቲ ባለፈው መስከረም መጀመሪያ ላይ በተደረገው ምርጫ አሸናፊ መሆኑ ከታወጀ ወዲህ በአገሪቱ በርካታ ህይወት የቀጠፈ ተቃውሞ ለሳምንታት ተካሂዷል። የገዢው ፓርቲ ዳንኤል ቻፖ አሸናፊ እንደሆኑ ቢነገርም በአብዛኛው ወጣቶች የሆኑ የተቃዋሚው ቬናሲዮ ሞንድላን የደጋፊዎች ወደ አደባባይ በመውጣት ተቃውሞ ሲያደርጉ ቆይተዋል። ባለፉት ሁለት ቀናት ውስጥ ብቻ በተደረገ ተቃውሞ ሁለት ፖሊሶችን ጨምሮ ቢያንስ 21 ሰዎች መገደላቸው ታውቋል። እስካሁን አንድ መቶ አምሳ ሰዎች ከምርጫው ጋር በተያያዘ ሁከት ሕይወታቸው አልፈዋል። ክብራትና ክብራን ዜናውን በዚሁ አጠቃላለው ወደ ስመኝሽ ይመራቸዋሉ። እንግዲሁም ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 17 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ንጉሱ ታምሬ ጋር በመሆን እያስተናገድኳቸው የማመሻው ስመኝሽ የቆየነኝ የፕሮግራሙ የምሽቱ ዋና አዘጋጅ ቆንጂት ታየናት። በድጋሚ ለማስታወስ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ በድጋሚ እጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እናልፍ። በኢትዮጵያ ሶማሌ ክልል የጸጥታ ኃይሎችና በክልሉ በሚገኘው ደአዋሌ መንደር የሚንቀሳቀሱ የጎሳ ታጣቂዎች መካከል ለሶስተኛ ጊዜ በተቀሰቀሰ ግጭት በርካታ ሰዎች መሞታቸውን ባለስልጣናት አስታወቁ። የአፍሪካ ቀንድ ዘጋቢ ሀሩን ማሩፍ በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። ሁለት ማንነታቸው እንዳይጠቀስ የጠየቁ የአካባቢው ምንጮች ለአሜሪካ ድምፅ እንደገለጹት በሶማሌ ክልል በሚገኙ ሁለት ጎሳዎች መካከል ውጊያ የተቀሰቀሰው በመሬት አከላለል ምክንያት በአካባቢው ሰፍሮ የቆየውን ውጥረት ተከትሎ ነው። የመጀመሪያዎቹ ሁለት ውጊያዎች የተካሄዱት ባለፈው ሳምንት ረቡና አርብ ሲሆን ከሁለቱም ወገኖች ሰዎች መሞታቸው ተመልክቷል። ሆኖም ትላንትና ረቡዕ ታህሳስ 16 ቀን 2017 ዓ ም በተካሄደው ውጊያ ቁጥራቸው የበዛ ሰዎች መገደላቸውን ሁለቱም ወገኖች አረጋግጠዋል። ግጭቱ የተካሄደው ኢትዮጵያ ውስጥ በሚገኘው የሶማሌ ክልል ቢሆንም የአንደኛው ጎሳ ግዛት ሶማሌላንድ ድረስ የሚዘልቅ በመሆኑ የሶማሌላንድ ባለስልጣናት ድርጊቱን እንዲያወግዙ እንዳስገደዳቸው ተገልጿል። ግጭቱ እንዴት እንደተጀመረ አስመልክቶም ሶማሌላንድና የኢትዮጵያ ሶማሌ ክልል እርስ በርስ ተወነጃጅለዋል። የሶማሌላንድ ባለስልጣናት የሶማሌ ክልል ልዩ ኃይል ሲሉ የጠሯቸው የጸጥታ ኃይሎች የደአዋሌ ነዋሪዎች ላይ ጥቃት ፈጽመዋል በማለት ንጹሀን ዜጎች ላይ ያነጣጠረ ጥቃት በማድረስ ከሳዋቸዋል። የሶማሌላንድ የሀገር ውስጥ ደህንነት ሚኒስትር አብደላ መሐመድ ባወጡት መግለጫ ልዩ ኃይሉ በአካባቢው የተነሳውን ግጭት ሰላማዊ በሆነ መንገድ ለመፍታት ወደ ዳአዋሌ ሲጓዙ የነበሩ የሶማሌላንድ የሀገር ሽማግሌዎችን አግቷል ሲሉ ገልጸዋል። አክለውም የሶማሌላንድ መንግስት ጠንካራ የጸጥታና የፖለቲካ ግንኙነት ያለውን የኢትዮጵያ ፌዴራላዊ መንግስት በይፋ አነጋግሯል ሲሉ በመግለጫቸው ያመለከቱት ሚኒስትሩ ሶማሌላንድ በዳአዋሌ ስለተከሰተው ሁኔታና ልዩ ፖሊስ ስለፈጸመው አሰቃቂ ግድያም አሳውቃለች ብለዋል። የሶማሌላንድ ፕሬዝዳንት ልዩ መልእክተኛ ኤድና አደን እስማኤል በሰጡትና የመንግስቱ ቴሌቪዥን ጣቢያ በሆነው ሶማሌላንድ ቴሌቪዥን በተላለፈው አስተያየታቸው በግጭቱ በርካቶች መገደላቸውን ተናግረዋል። ሶማሌላንድ ሶማሊላንድ እስካሁን 151 ሰዎች ላይ ጉዳት መድረሱን መዝግባለች። የሟቾች ቁጥር 59 ደርሷል። ነገር ግን ብዙዎቹ እኛ ጋር መድረስ አልቻሉም። ለዓለም አቀፉ ማህበረሰብ የማቀርበው ጥሪ በሺዎች የሚቆጠሩት ስደተኞች መኖሪያ መጠለያና ወደ ቀደመው መኖሪያቸው ለመመለስ ጥበቃ ያስፈልጋቸዋል። ይህን ጥሬን ለዩኤንኤችሲአርም አቀርባለሁ ለቀይ መስቀልና የዓለም የጤና ድርጅትም አቤት ላለሁ። ይህ ዓለም አቀፍ ምላሽ የሚያስፈልገው አደጋ ነው። ሶማሊላንድ ይህን ያህል መጠን ያለውን ሰብአዊ ቀውስ ትቋቋማለች ብሎ መጠበቅ አይቻልም። የኢትዮጵያ ሶማሌ ክልል ባለስልጣናት በሰጡት ምላሽ የሶማሌላንድ አስተዳደርን በቀጥታ ባይከሱም የሶማሌላንድን ድንበር ጥሰው የገቡ ያሏቸው ታጣቂዎች የሶማሌ ክልል የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተናግረዋል። የሶማሌ ክልል የጸጥታ ቢሮ በፌስቡክ ገጹ አማካኝነት ባወጣው መግለጫ የሶማሌላንድን ድንበር አቋርጠው የገቡ ታጣቂዎች በሶማሌ ክልል ውስጥ በተለይም ሀርሽንና የአሌ ከተሞች መካከል በሚገኙ አርብቶ አደሮች አካባቢ ሁከትና ለመረጋጋት እየፈጠሩ ነው ብሏል። መግለጫው አክሎ ሚሊሻዎቹ ከቀናት በፊት ሰላም ለማስከበር ወደ አካባቢው የተላኩ በርካታ የክልሉን ፖሊስ አባላት ገድለዋል ሲል ገልጿል። የጸጥታ አካላት ሕግና ስርዓትን ወደ ነበረበት ለመመለስና የዜጎችን ደህንነት ለማስጠበቅ እየሰሩ ነው ያለው መግለጫው ሶማሌላንድ በሚያሳዝን ሁኔታና ከመልካም ጉርብትና በሚጻረር መልኩ በሶማሌ ክልል ውስጥ ያለውን ሁኔታ የተለየ ትርጉም እየሰጠች ነው ሲልም ከሷል። ሶማሌላንድ የሀገር ውስጥ ደህንነት ሚኒስትር ጣልቃ ገብነታቸውን እንዲያቆሙና ጉርብትናቸውን እንዲያከብሩም መግለጫው ጨምሮ ጠይቋል። የሶማሌ ክልል መግለጫ በግጭቱ ምን ያክል ሰዎች እንደሞቱ ግን አልገለጸም። በሐሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ጉባኤና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከስራ መታገዳቸውን አስታወቁ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ሁለቱን የሰብአዊ መብቶች ተሟጋቾች ድርጅቶች ያገደው ገለልተኛ አይደላችሁም ከአላማ ውጭም ተንቀሳቅሳችኋል በሚልና ተያዥ ምክንያቶች መሆኑን በጻፈላቸው ደብዳቤ አመልክቷል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማከል ዋና ዳይሬክተር ያሬድ ኃይለማርያም ለአሜሪካ ድምጽ በሰጧቸው አስተያየቶች ድርጅቶቻቸው ላይ የቀረበውን ውንጀላ አስተባብለዋል። ከባለስልጣኑ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሁለቱን ድርጅቶች ችግር ተከትሎ ከሰሞኑ የታገዱ የሰብአዊ መብቶች ተሟጋቾች ሲቪል ማህበረሰብ ድርጅቶች ቁጥር ወደ አራት ደርሷል። ኬኔዲ አባተ ዝርዝራለው ከ33 ዓመታት በፊት በ1984 መስከረም ወር ላይ የተቋቋመው በኢትዮጵያ አንጋፋው የሰብአዊ መብቶች ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ እና በ2013 ዳር ወር ላይ የተቋቋመው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በትናንትናው ዕለት መታገዳቸውን ዛሬ ሐሙስ ታኅሳስ 17 ቀን ባወጡት መግለጫ አስታውቀዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ሁለቱን ድርጅቶች ያገደበት ምክንያቶች በአብዛኛው ተመሳሳይነት ያላቸው መሆኑን ተጽፎልናል ይሆናል ያሉት ደብዳቤ ያመለክታል። ከተቋቋሙለት አላማ ውጭ መንቀሳቀስና ገለልተኛ አለመሆን ባለስልጣኑ ታኅሳስ 14 በጻፈው ደብዳቤ በሁለቱም ድርጅቶች ላይ ካቀረባቸው ውንጀላዎች መካከል ናቸው። የእግድ ደብዳቤው ትናንት እንደደረሳቸው የሚገልጹት የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ ተላልፎብናል ስላሉት እግድ አብራርተዋል። የእግዱ ምክንያት ተብሎ የተጠቀሰው አንደኛ፣ ከአላማ ውጭ መንቀሳቀስ፣ ሁለተኛ ገለልተኛ አይደላችሁም የሚል ነው እና ደግሞ በሁለት ሺህ ሀያ ሶስት አስተዳደራዊ ወጪ ያስበሉል የሚሉት እነዚህና አላስነት የጎደለው እንቅስቃሴ የሚል ነው እና እሱም በተመለከተ አክቸዋሊ ከባለስልጣን መስሪያ ቤቱ ጋር እየተነጋገር ነው እና አንዳንድ ሶሻል ሚዲያዎች ላይ የሚመላለሱ ሀሳቦች ፈጽሞ የእግዱ ምክንያትም ያልነበሩ ይሄን አጋጣሚ በመጠቀም እንደውም የድርጅቶች ስንለማቸው የዋሉ የሆነ አንዳንዶቹ እንደዚ አይነት ምልከታ እንዳላቸው ስላየሉ መግለጫ ማውጣት የተገደደ ነው እንጂ ጉዳዩን በተመለከተ ከባለስልጣናት ጋር እየተነጋገር ነው ያለ ነው። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከልም ተመሳሳይ ይዘት ያለው የእግድ ደብዳቤ እንደደረሰው የማዕከሉ ዋና ዳይሬክተር ያሬድ ኃይለማርያም ገልጸዋል። በተሰጠን ደብዳቤ ምንድን ነው የሚለው ባለስልጣን መስሪያ ቤቱ በድርጅታችሁ ላይ የክትትልና ግምገማ ስራዎች እንዳካሄደ እና በዛ ግምገማ መሰረት ድርጅቱ ከተቋቋመበት ዓላማ ውጪ ተንቀሳቅሷል፣ ገለልተኛ አይደለም፣ ግልጽ የሆነ የአደረጃጀት መዋቅር የለውም እና ኃላፊነት በጎደለው መልኩ የተንቀሳቀሰ መሆኑን አረጋግጠናል። በዚህም ምክንያት በአዋጅ ቁጥር አስራ አንድ አስራ ሶስት ሁለት ህዝባር ሁለት ሺህ አስራ አንድ አንቀጽ ሰባ ሰባት ንዑስ ቁጥር አራት መሰረት ድርጅቱ ከማንኛውም የስራ እንቅስቃሴ የታገደ መሆኑን እናሳውቃለን የሚል ደብዳቤ ነው የደረሰን። ሁለቱም ድርጅቶች በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን የቀረበባቸውን ውንጀላ አስተባብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ ድርጅቱ የህግ ጥሰት እንዳልፈጸመ አመልክተው እግዱ በንግግር ሊነሳ እንደሚችል እምነታቸውን ገልጸዋል። በእኛ በኩል ምንም የጣስነው ህግ የለም ህግና ስርዓት አክብረን ነው እየሰራን ያለ ነው። በገለልተኝነት ኃላፊነት ተሰምቶ ነው እየሰራን ያለ ነው። በሰላሳ ሶስት አመት እንግዲህ ሰመጉ ስራውን በአግባቡ እየተወጣን የቆየውና ስለዚህ አሁንም የተለየ ነገር የለም። በተቻለ መጠን ለሀገር ሰላም፣ ለሰብአዊ መብት መጠበቅ፣ ለህገ በላይነት፣ ለዲሞክራሲ መከበር የምንችለውን ሁሉ አስተዋጽኦ እያደረግን ያለ ነው። ስለዚህ ይህንኑ ነው እንግዲህ የተነጋገርንበት ያለ ነው። ተስፋ እናደርጋለን እንግዲህ ምናልባት ሳንደርስታንዲንግ ሊኖር ይችላል። ስለዚህ ያለውን እውነት ተረድተው እግዱን በፍጥነት ያነሳሉ ብለን እናምናለን። የቀረቡብን ክሶች አይመለከቱንም የሚሉት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም በበኩላቸው ለባለስልጣን መስሪያ ቤቱ ደብዳቤ መጻፋቸውን ተናግረዋል። ደብዳቤያችንም አንደኛ የቀረቡት ክሶች እኛን በቀጥታ የሚሆን በተዘዋዋሪ መንገድ እንኳን የሚመለከቱን አለመሆኑን አበክረን በመግለጽ ያም ሆኖ ደግሞ ጥቅል ሊሆኑ ክሶች ናቸው። ስለዚህ እነዚህ ክሶች በየትኞቹ ስራዎቻችን ላይ ነው ከተቋቋምንበት ዓላማ ውጪ የተንቀሳቀስንባቸው? በየትኞቹ ጉዳዮች ላይ ነው የገለልተኛ አለመሆን ዝንባሌ ወይም አድራጎት የፈጸም ነው? ያልተገባ ኃላፊነት የጎደሉት የሚባሉት ስራዎቻችንስ የትኞቹ ናቸው? የድርጅት ግልጽ የሆነ መዋቅር የለውም የሚለውም ድርጅታችን ቦርድ መርህ የሆነ ተቋም ነው። ቦርድ አለው። ፍቃድም የሰጠን በዚህ አግባብ ራሱ ባለስልጣን መስሪያ ቤቱ ነው። እነዚህ ክሶች እኛን አይመለከቱንም። ግን ያም ሆነ ይህ በዝርዝር ጥፋቶቹ ተገልጸው ቢነገሩን መልስም ለመስጠትም የሚታረመም ነገር ካለ ለማረም እድል ይፈጥር ይሰጠናል በሚል ለባለስልጣን መስሪያ ቤቱ ዛሬ የማብራሪያ መጠየቂያ ደብዳቤ ያስገብተናል። የአሜሪካ ድምፅ በተመለከተው የእግድ ደብዳቤ ዙሪያ ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን አስተያየት ለማግኘት የባለስልጣኑ ምክትል ዳይሬክተር ፋሲካው ሞላ የእጅ ስልክ ላይ ደውለን አላነሱም። የሁለቱን ድርጅቶች እግድ ተከትሎ ከሰሞኑ ከማንኛውም የስራ እንቅስቃሴ የታገዱ የሲቪል ማህበረሰብ ድርጅቶች ቁጥር አራት ደርሷል። ባለፈው ህዳር ወር ላይ በቀናት ልዩነት ተጥሎባቸው የነበረው እግድ ከሳምንታት ቆይታ በኋላ ታኅሳስ ሁለት ቀን ተነስቶላቸው የነበሩት የመብቶችና ዲሞክራሲ እድገት ማዕከል ካርድና የህግ ባለሙያዎች ለሰብአዊ መብቶች የተባሉ በሰብአዊ መብቶች ጥበቃ ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ከአምስት ቀናት በኋላ ታኅሳስ ሰባት ቀን በድጋሚ መታገዳቸውን መዘገባችን ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል አክሱም ከተማ የሚገኙ ሙስሊም ሴት ተማሪዎች የፀጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ በመከልከሉ ለሁለት ሳምንታት ወደ ትምህርት ቤት እንዳልገቡ የክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት ተናገረ። የምክር ቤቱ ጸሐፊ ሀጂ መሐመድ ካሳይ ለአሜሪካ ድምጽ በሰጡት ቃል ሴቶቹ በሃይማኖታዊ አስተምህሮ መሰረት ጸጉራቸውን መሸፈን ስላለባቸው የመማር መብታቸው ሊከበር ይገባል ብለዋል። በጉዳዩ ከክልሉ ትምህርት ቢሮና ከአክሱም ከተማ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ ሂጃብ አድርገው እንዳይገቡ እንደተከለከሉ ስማቸው ከተጠራ ትምህርት ቤቶች አንዱ አክሱም ሁለተኛ ደረጃ ትምህርት ቤት ትምህርት ቤቶች በፖለቲካና ከሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜም የሚደረግ ነው ብለዋል። ሙልጌታ አጽባ ተጨማሪ አለው። በትግራይ ክልል አክሱም ከተማ የሚኖሩ ሴት ሙስሊም ተማሪዎች ላለፉት ሁለት ሳምንታት ወደ ትምህርት ቤት የራስ መሸፈኛ ሂጃብ ለብሰው መግባት ስለተከለከሉ ከትምህርት ገበታ ወጥተዋል ሲሉ የትግራይ ክልል ስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሐጂ መሐመድ ካሕሳይ ለአሜሪካ ድምፅ ተናግረዋል። በዚህ ዓመት ከሂጃብ መልበስ ጋር በተገናኘ በአክሱም በሚገኙ ትምህርት ቤቶች ከባለፈው ጥቅምት ወር ወዲህ ውዝግቡ መነሳቱን የገለጹት ጸሐፊው ከዛን ጊዜ ጀምሮ ለክልሉ ትምህርት ቢሮ ተቋማቸው አሳውቆ አውንታዊ ምላሽ ቢያገኝም ተግባር ላይ ግን ለውጥ የለም ብለዋል። ጸጉራቸው ሸትነው እንዲሆኑ ማየት ያልተፈቀደበት ማየት የለበትም ጸጉሯን የአንድ ሴት ስለዚህ ግዴታው ሃይማኖታዊ ግዴታ ግዴታ ሀይማኖት ፖለቲካ አይገባም፣ ፖለቲካ በሃይማኖት አይገባም እየተባለ በአንቀጽ ተቀምጦ እያለ አሁን ፖለቲካሊ በሃይማኖት እየገባ ነው ነው። ስለዚህ ዝም ብለን የምናየው ነገር አይደለም። ሴት ሙስሊም ተማሪዎች ከትምህርት ቤታቸው ዩኒፎርም ልብስ የሚመሳሰል የጸጉር መሸፈኛ መጠቀም እንደሚችሉ በ2000 ዓመተ ምህረት የወጣ ሀገር አቀፍ መመሪያ እንዳለም ሐጂ መሐመድ ገልጸዋል። ሐጂ መሐመድ በተለይ የአስራ ሁለተኛ ክፍል መልቀቂያ ተፈታኞች ሴት ሙስሊም ተማሪዎች የመመዝገቢያ ጊዜ እያለፈባቸው ነው ሲሉ ተናግረዋል። አንደኛው እንደያ የሚባል ትምህርት ቤት ነበረ። ከዛ እየጨመረ ወር የሚባል ከላይ ብርክ የሚባል አራት ትምህርት ቤቶች ደርሰዋል። በየቀኑ እየጨመረ መጥተዋል። ስለዚህ በአሁኑ ጊዜ ተማሪዎች ከትምህርት ወጥተዋል። እነዚህ ደግሞ ዋናው ነገሩ ደግሞ የሚገርምህ ሶስት ወር ሲማሩ የነበሩ የአስራ ሁለት ትምህርት ኦንላይን ምዝገባ የሚካሄድበት ጊዜ ነው አሁን ያለ ነው። በዚህ ሳምንት ያልቃል ምዝገባው። ኦንላይን የአስራ ሁለት ምዝገባ ሙስሊም ተማሪዎች የአክሱም አልተመዘገቡም እስካሁን። የአክሱም ተማሪዎች ሙስሊም ሴቶች ሁሉ በትምህርት ገበታ የሉም። በቃ ለሁለት ሳምንት ወጥተዋል። አልገቡም። እስካሁን ውዝግቡ እንዲፈታ ከክልሉ የትምህርት ቢሮና ከአክሱም ከተማ አስተዳደር ትምህርት ጽህፈት ቤት ጋር እየተወያዩ እንደሚገኙ ጸሐፊው ገልጸዋል። ስሟ እንዲገለጽ ያልፈለገች የአክሱም ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ በጦርነቱ ምክንያት ለሁለት ዓመታት ከሌሎች ክልሎች ተማሪዎች ወደ ኋላ ቀርተናል፣ አሁን ደግሞ በሒጃብ ምክንያት የአስራ ሁለተኛ ክፍል መልቀቂያ ፈተና ሊያመልጠን ነው በማለት ገልጻለች። አስራ ሁለተኛ ክፍል ተማሪ ነኝ አንደኛው ነገር ፎርሙን እያመለጠን ነው። ፎርሙ እንድትሞሉ ሂጃብ አብቃችሁ መብላት አለባቸው እያሉ ነው። ሌሎች ሀገራቶች በሂጃብ ፎርሙ እንደሞሉ ነው የምናውቀው። እኛ እኛ የምንፈልገው ፍትህ ነው የምንፈልገው። ማለት ህጃባችን ለተን መግባት አለብን ምክንያቱም ሸሪያም አይፈቅደውም እና ዘላቂ መሆን አለበት መፍትሄው ደግሞ አስቸኳይ ደግሞ መሆን አለበት። እስካሁን መብታችን እየተከበረልን አይደለም። የግድ መማር አለብን። በጉዳዩ ከክልሉ ትምህርት ቢሮ ከአክሱም ከተማ ከንቲባ እና የከተማ ትምህርት ጽህፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ሰጥተዋል። ትምህርቲ ካብ ዝኾነ ሃይማኖት ነፃ እዩ ዙረት ኣወዳዳ ትምህርቲ ናይ መምርሒ ናይ ክልል ትምህርቲ ቤቶች ከሃይማኖትና ከፖለቲካ ነፃ መሆን አለባቸው ይላል የትግራይ ክልል የትምህርት ቤቶች አደረጃጀት መመሪያ። ማንም ተማሪ በትምህርት ቤቱ ሃይማኖቱን የሚያንጸባርቅ ነገር ማድረግ የለበትም። ክርስቲያኑ መስቀል ወይም መጠምጠሚያ መልበስ እንዲሁም ሙስሊሙም ሂጃብ ወይም ኮፍያ ማድረግ አይፈቅድም። የትምህርት ቤቱ መለያ ዩኒፎርም ብቻ ነው መልበስ የሚገባው። የተወሰኑ ተማሪዎች ሂጃባቸውን አናወልቅም ብለው ነበር። አሁን ግን ተማሪዎቹ የትምህርት ቤቱን መመሪያ ተከትለው እየገቡ ናቸው። ምክትል ርዕሰ መምህሩ ይህ አሰራር ለዓመታት የቆየ ተግባር ነው ብለው ተናግረዋል። ውዝግቡን በሚመለከት ከትምህርት ሚኒስቴር የሕዝብ ግንኙነት ክፍል አስተያየት ለማግኘት ጠይቀን ጉዳዩ የሚመለከተው የክልሉን ትምህርት ቢሮ ነው የሚል ምላሽ ሰጥተዋል። አንድ ስማቸው መግለጽ ያልፈለጉ የክልሉ ትምህርት ቢሮ ሰራተኛ ለቪኦኤ በሰጡት ቃል በክልሉ ትምህርት ቤቶች እስካሁን ተግባራዊ እየሆነ ያለው በ1995 ዓ ም የወጣ መመሪያ መሆኑንና በዚያ መመሪያ መሰረት ትምህርት ቤቶች የራሳቸው መተዳደሪያ እንዲያወጡ የሚደነግግ መሆኑን ነግረውናል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሀገር ውስጥ ዘገባዎች ወጣ ስንል ደግሞ ዓለም በሚቀጥለው ወር የተመራጩን ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ መመለስ በሚጠባበቅበት ወቅት ታይዋን እያደገ በመጣው የቻይና ጠባጫሪነት እና በውል ባልታወቀው የዩናይትድ ስቴትስ እና ታይዋን ግንኙነት መካከል ተይዛለች። የአሜሪካ ድምፅ ዘጋቢ ዊሊያም ያንግ ከታይፔ ተከታዩን አድርሶናል። ደረጃ ደስታ ያቀርበዋል። ከወታደራዊ ሰራተኞች እስከ ሲቪሎች የታይዋን ነዋሪዎች ከቻይና ጫና ጋር በቅርቡ ስልጣን ከሚረከቡት የዩናይትድ ስቴትስ ፕሬዚደንት ጋር ውሉ በትክክል ላልታወቀው የወደፊት ሁኔታ እየተዘጋጁ ነው። ቤጂንግ ራሷን የምታስተዳድረው ታይዋንን የቻይና አካል አድርጋ ትቆጥራለች። አስፈላጊ ከሆነም ይህንን ጥያቄ እውን ለማድረግ ኃይል ትጠቀማለው ትላለች። ፕሬዚደንት ጆ ባይደን ቻይና ጥቃት ከሰነዘረች አሜሪካ ለታይዋን እርዳታ እንደምትሰጥ ደጋግመው ቢናገሩም፣ ተመራጩ ፕሬዚደንት ትራምፕ ግን ለመከላከያው ታይዋን የዩናይትድ ስቴትስን እንድትከፍል ሀሳብ አቅርበዋል። አንጀል ቺ የታይዋን ነዋሪ ትንሽ ተጨንቅ ያለው ምክንያቱም ትራምፕ ምን እንደሚሉ በተግባር ምን እንደሚያደርጉም ሆነ ሳናይ በድብቅ ምን እንደሚያደርጉ ለማወቅ ስለሚያስቸግር ነው። እሳቸው ምንጊዜም ቢሆን የሚሰሩት ለራሳቸው ጥቅምና ለዩናይትድ ስቴትስ ጥቅም ነው። ትራምፕ በቻይና ጉዳይ ከረር ያለ አቋም ያላቸውን ማርኮ ሩቢዮና ማይክል ዋልስን የካቢኔ እጩ አድርገው ቢመርጡም በታይዋን ላይ የሰጡት አስተያየት ግልጽ ያልሆነ ነው። እንደ አውሮፓ አቆጣጠር በሐምሌ 2023 ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የትራምፕ ምላሽ እነሆ። You know, I just if I if I answer that question, it'll put me in a very bad negotiating position. Michael Cole Ba taipe Yakava politica tentaina cho We don't know at this point if he means it when he wants to return United States to United States Tamil, Balilut Chagarosh Gudate Alak and Attawe, Mifelugum Hunun Sin Naguru, Kalabachum Hununun, Ahunan Nokum. እንደ ኤሮፓ አቆጣጠር ህዳር ሰባት ከሰጠችው ጋዜጣዊ መግለጫ መረዳት እንደሚቻለው የቻይና አቋም ግልጽ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ ቻይና በዩናይትድ ስቴትስና በታይዋን መካከል የሚደረገውን ማንኛውንም አይነት ኦፊሳላዊ ግንኙነት በጥብቅ ትቃወማለች። አንዳንድ የታይዋን ነዋሪዎች የዴሞክራሲያዊቷ ደሴት እሴቶች ከዩናይትድ ስቴትስና ተመሳሳይ አስተሳሰብ ካላቸው አካባቢዎች ጋር ያለው ግንኙነት ጠንካራ መሰረት እንዲኖረው ያግዛል ብለው ያስባሉ። ቸንቸንጊ የታይዋን ፕሬዝደንት ትራምፕ ራሳቸውን ከባይደን መለየት ይፈልጋሉ። ስለዚህ የራሳቸውን የግል አመለካከት አላቸው። ያ ግን ዩናይትድ ስቴትስ ውስጥ ያለውን የታይዋን ሴት ወይም ከቻይና አንፃር ያለውን ዓለም አቀፉን የመከላከያ መስመር ላይ ተጽዕኖ ይኖረዋል ብዬ አላስብም። ባለሙያዎችም በዚህ ይስማማሉ። በሚቀጥለው አስተዳደር በዩናይትድ ስቴትስና ታይዋን ግንኙነት ላይ የሚኖሩ ዋና ዋና ለውጦች ብዙ አይሆኑም። ታይዋን ፕሬዚደንት ላይቺንግቴ ለውጡን አስመልክቶ ያለውን ስሜት በጣም እንጠነቀቃለን፣ በጥንቃቄም የምንከታተለው ነው ነገር ግን አንሸበርም። በተጨማሪም በምክር ቤቱ ውስጥ በጣም ጠንካራ የሁለትዮሽ ድጋፍ አለን። ያው ሁል ጊዜ በሁሉም ዘርፎች ያሉ የታይዋን አሜሪካን ግንኙነት በማስቀጠልና በማሻሻል የታይዋን ምርጥ የመከላከያ መሰረት ሊሆኑ ይችላሉ። ታይዋን የአሜሪካንን ድጋፍ መሻቷን በመቀጠል ለመጪው የትራምፕ አስተዳደር ስትዘጋጅ ቻይና የታይዋን ፕሬዚደንት ላይቺንግ ቴ በግንቦት ወር ስልጣን ከያዙ በኋላ በታይዋን ዙሪያ ልምምድ በማድረግና የባህር ዳርቻ ጠባቂዎች በሚያደርጉት ትንኮሳ አማካኝነት በደሴቲቱ ላይ ወታደራዊ ጫናን እያሳደገች ነው። ድርጊቶች እንደ መራጮች ሁሉ በታይዋን መንግስት ላይ ያነጣጠሩ ናቸው ሲል ኮል ተናግረዋል። ማይክል ኮል የአካባቢያዊ ፖለቲካ ተንታኝ They're hoping that by creating this sense of embattlement and containment of Taiwan, that inevitably, eventually that would compel. In Taiwan, the United States <laughs> and the United States have been working together to ensure that Taiwan's independence and the security of Taiwan's are In are going to ኮል ቤጂንግ በታይዋን ላይ የምታደርሰው የጥቃት ደረጃ በአዲሱ የትራምፕ አስተዳደር የታይዋንና ቻይና ፖሊሲዎች ግምገማ የሚወሰን ሊሆን ይችላል ብለዋል። ወደ አፍሪካ አህጉር እንመለስና በሀሰት መረጃዎች በማህበራዊ ትስስር ገጾች መበራከት ተከትሎ የሞዛምቢክ ጋዜጠኞች የተሳሳቱና የተዛቡ መረጃዎችን በግንባር ቀደምነት እየተዋጉ ነው። አሚሪሊስ ጉሌን በዚህ ዙሪያ ያደረሰንን ዘገባ አስማማው ያቀርበዋል። እዚህ በሞዛምፒክ ማቦቶ በሚገኘው የቬንድሲያስ የዜና ክፍል ውስጥ ሬጂናልዶ ቻምቡሌና ቡድኑ የተሳሳቱ መረጃዎችንና ሀሰተኛ መረጃዎችን ለመዋጋት እየሰሩ ነው። እርሱና የሥራ ባልደረባው ኔልሰን ሙካንዲዚ እንደሚሉት የህትመትና የዲጂታል የዜና ማሰራጫዎችን ከአራት ዓመታት በፊት ያቋቋሙት ሌሎች በርካታ ድርጅቶች በዘገባዎቻቸው ውስጥ እውነታን ስለማይፈትሹ ወይም መረጃና ትንታኔን ስለማይጠቀሙ ነው። ቻምቡሌ እንደሚለውም የተከታታያቸው ቁጥርም በፍጥነት ሊጨምር ችሏል። ጋዜጠኝነትን ብቻ ይዘን በመቅረባችን ምክንያት የኤቪደንስ ጋዜጣ በአጭር ጊዜ ውስጥ የበለጠ የተመልካች ቁጥርና ታዋቂነትን አግኝቶ ሊሆን ይችላል። በአንድ ወቅት በማህበራዊ ሚዲያ የሚተላለፉ ዋና ዋና ዜናዎችን በመረጃ የምንፈትሽበት ገጽም ነበረን። በዚህ ዓመት ቻምቡሌ የሞዛምቢክ ዋና ተቃዋሚ ፓርቲ የሆነውን ሪናሞ ፓርቲ መሪ ኦሱፎ ሞማዲን ለምን በምርጫ ቀስቀሳው የመጀመሪያ ሳምንት ከህዝብ እይታ እንደተሰወሩ በተመለከተ ዘገባ ሰርቶ ነበር። ኢቬደንሲያስ በጩ የፌስቡክ ገጽ ላይ ሞማዴ ወደ ውጭ አገር ለስራ ተልኮ ሂዶ እየሰራ መሆን የሚያሳየውን ፎቶን መመርመር ጀመረም። አንዳንድ የምስል ማረጋገጫ መሳሪያዎች ተጠቅመን ምስሉን ወስደን ወደ ሶፍትዌር ውስጥ አስቀመጥ ነው። እናም ፎቶው እንደ ኤሮፓ አቆጣጠር በ2019 በተመሳሳይ ገጽ ላይ ታትሞ እንደነበረና ለህዝብ የተሳሳተ መረጃ ሊሰጥ የሚችል የትረካ ለውጥ እንደነበረ ልንደርስበት ችለናል። በደቡብ አፍሪካ የሚዲያ ኢንስቲትዩት ወይም በምጻሩ ሚሳ የሞዛምቢክ ጋዜጠኛ የሆነው አርማንዶ ናንቱምቦ የሐሰት መረጃ በማህበራዊ ሚዲያ በመስፋፋቱ ጋዜጠኞች የተሳሳቱና የተዛቡ መረጃዎችን እንዴት መዋጋት እንደሚችሉ ለማሰልጠን ዜና ክፍሎችን በቴክኖሎጂ ማደራጀት አስፈላጊ መሆኑ ይናገራል። ለቴክኖሎጂ ምስጋና ይግባውና መረጃ የማግኘት እድል አለን። አሁን ለምሳሌ ከ30 ዓመታት በፊት አስቸጋሪ በነበረው በአስተዳደር ጉዳዮች ላይ የበለጠ መሳተፍ ችለናል። አሁን እየሆነ ያለው ነገር ከእነዚህ ጥቅሞች ጎን ለጎን ጉዳቶችም መኖራቸው ነው። ከጉዳቶቹ አንዱም የተሳሳተ መረጃ ነው። ናአንቱንቦ እንደሚለው የደቡብ አፍሪካ ሚዲያ ኢንስቲትዩት በሞዛምፒክ የእውነታ ማረጋገጫ አገልግሎት ይሰጣል፣ ጋዜጠኞችንም ያሰለጥናል። ይህን ለማድረግ የሚረዱን ዲጂታል መሳሪያዎች አሉ። እና እኛ በሚሳ ሞዛምቢክ ውስጥ ለጋዜጠኝነት ተማሪዎች፣ ለጋዜጠኞችና ለሲቪል ማህበረሰብ እነዚህን መድረኮች እንዴት መጠቀም እንዳለብን ስልጠና ስናዘጋጅ ቆይተናል። ህብረተሰቡ መረጃን ለማግኘት በማህበራዊ ሚዲያ ላይ የበለጠ ሲተማመን የሚዲያ ተሟጋች የሆኑት እንደ ኤቪዴንስ ያንስና በሞዛምቢክ የደቡብ አፍሪካ የሚዲያ ኢንስቲትዩት ያሉ ተቋማት ትክክለኛና እውነተኛ መረጃዎችን ለህዝብ ለማሳወቅ ዋነኛ መሳሪያ ሆናሉ። በአምሪሊስ ጉሌን ከማፖቶ ለተጠናቀሩ ዘገባ አስማማየ ነው ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ለምሽቱ የመጀመሪያ አጋማሽ የያዝናቸውን ዘገባዎች አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ መሰናዷችን የሚሆነው ደግሞ በሰላም ሂደት በግጭት አፈታት ጥረቶች ውስጥ የምትንቀሳቀስ አንዲት ወጣት የሚያስተዋውቀን ይሆናል። በኢትዮጵያ የሚካሄዱትን ግጭቶች ለማስቆምና ዘላቂ ሰላምን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢዋ ወጣቶች ላይ ያደረሰውን ጉዳት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ ታዲያ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ ትገኛለች። ከፋጡማ ጋር ቆይታ አድርጌ ወጣቶች በሰላም እንቅስቃሴዎች ዙሪያ ያላቸው ተሳትፎ ምን እንደሚመስል አነጋግሪያታለሁ። ቀጥሎ ይቀርባል። ፋጡማ አህመድ ተወልድ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሀት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። አማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዚ አካባቢ ትምህርትም፣ ውሃም፣ ጤና የተለያየ ሰርቪስ ሪሰርች ላይ አልሆኑም ነበር ሜቤርኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ የዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህፃናቶች፣ እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለው። የሀያ ስድስት ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች፣ በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው። ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒት ያለው ማለት፣ ያ ማለት ከነገ ወዳምን ይገጥመኛል ብሎ ማሰብ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችላለሽ። እንዲሁም ደግሞ በዛ ጦርነት ሰለባ ልትሆኚ ትችላለሽ ሳታስቢ። ሞሮበር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል። ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች በጦርነት ምክንያት ቤተሰብ ያው አንቺ ትምህርት ቤት ትምህርት ላይ እንድትውይለት ወይም ደግሞ እዛ ሄጄ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል፣ ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር እንዲሁም ደግሞ ሶማሌ ክልል ወጥንዳ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበረና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባቢ የሆኑ ወጪዎችንም ሊያሳድር ይችላል። ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች። እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለውን ጨምሮ ነው። ምክንያቱም ዳይሬክትሊ ባይሆን ዳይሬክትሊ ኦር ኢንዳይሬክትሊም ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጪ መሆን ያለበትም ወጣቶች፣ በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረ እንዲሁም ደግሞ ፍላጎት ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸለ እንዳል እነዚህ አይነት ፕላትፎርሞች ላይ መሳተፍች ያለሙ በግጭት ባለበት አካባቢ ስትሆኝ ተጎጂም ስለምትሆኝ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእነዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ያው ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሽ። በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች አርባ ሰባት ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል። ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ። ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች። ስሜታዊነት መታየት የለበትም። አዳማጭ መሆን አለብን በእኛም ላይ ደግሞ የደረሱት ጉዳቶች በሌላውም በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለ የሚዲያ ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለበት እንደነዚ አይነት ነገራቶችን ያ የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ፣ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ያስተናገድኳቸው ያለውት ስመኝሽ የቆየ ነኝ። በኢትዮጵያ ሕገ ወጥ ነጋዴዎችና ደላሎች ሸማቹን ማህበረሰብ ለተባባሰ የኑሮ ውድነት ዳርገውታል ሲሉ የሸማቾች መብት ተቆርቋሪ ማህበራትና የሕዝብ ተወካዮች ምክር ቤት አባላት ይከሳሉ። ነጋዴዎች በበኩላቸው መንግስት ግብርን ጨምሮ ህጋዊ ነጋዴ ላይ የሚያደርሰው ጫና በርትተዋል ሲሉ ቅሬታቸውን ያሰማሉ። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ደግሞ ለተፈጠረው የዋጋ ንረት አንዱ ምክንያት ዘመናዊ የንግድ ስርዓት መፍጠር አለመቻሉ መሆኑን አመልክተዋል። በኢትዮጵያ በአሁን ሰዓት ያለው የሸቀጦች የዋጋ ንረት 19 በመቶ እንደሆነ የሚገልጸው መንግስት በበኩሉ የዋጋ ንረትን ለማረጋጋት እየሰራሁ ነው ሲል ይገልጻል። አየነው አስማማ በዚህ ዙሪያ ያደረሰን ዘገባ ቀጥሎ ይቀርባል። የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁሙላቸው አበበ ከተቋቋመ አራት ዓመት የሆኑና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። የኑሮ ውድነቱ በሸማቹ ላይ እያደረሰ ያለውን ጫና እንደሚከተል ያስረዳሉ። እንግዲህ ሸማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሚሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው በአጠቃላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ ያው በተለያዩ መገናኛ ጉዳት ተሰምታላችሁ። የመንግስት ሰራተኛው ከአቅሙ በላይ እየሆነ መምህሩም፣ ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ክሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ፣ የማህበራዊ፣ የስነ ልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው። የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓ ም የንግድና ቀጠናዎች ትስስር ሚኒስቴር የሥራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራ አዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል። በዓለም አቀፍ ተጨባጭ እውነታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጓነው ከመሆኑም በላይ በተለይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሳቀቃቀል አድርጎታል። ለምሳሌ ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ህጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆችን የማበላቸው አጣሁ የሚሉ አዛውንቶች፣ ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ሕፃናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄደዋል። ደላላ ዋጋ ይተምናል። ደላላ ዋጋ ይሰቅላል፣ ቢፈልግም ያወርዳል። ለዚህ አንድ ወቅት የሱዙቂ መኪና ዋጋን ሰማይ አድርሶ መሬት አስልሶት የነበረበትን አጋጣሚ ማስታወስ ይቻላል። በአጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል። በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግሥት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2 በመቶ ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሠራ መሆኑን የንግድና ቀጠና ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል። የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አራት ወራት አምስት ወራት ገደማ በዋናነት መሠረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግሥት ሳይሆን በግሉ ሴክተር በተለይ በፍራንኮ ቫሉታ አማካይነት መንግሥት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው። የዋጋ ንረትን ለመቆጣጠር ባለፉት አምስት ወራት በ105 ሺህ ሕገ ወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማኅበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከሶስት ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማዋ ከፍተኛ የሥራ ኃላፊዎች ጋር በነበራቸው ውይይት ታክሲን ጨምሮ በመንግሥት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙኃን በተላለፈው ውይይት ላይ ተደምጠዋል። ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኝ አልቆረጥክም ተብዬ መቶ ብር አትርፌ መቶ ሺ ብር እኮ ነው የምጠየቀው። አሁን ደረሰኝ ቁረጡ ደረሰኝ ቁረጡ ሲባል ሌላ ነገር ነው የሚመስለው። ደረሰኝ ይዞት የሚመጣ እኮ ገንዘብ ነው በራሱ ማለት ነው እና የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት የንግድ ስርዓቱ። በአዲስ አበባ ዩኒቨርሲቲ ንግድ ሥራ ትምህርት ቤት መምህር የሆነው ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉም። የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ፖዘቲቭሊ አይ ነገሮችን ከማየት በስተኝ በተቃራኒ ታክስ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ሶ ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ እነሱም ደግሞ ይ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድን ይታያል። ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ እገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካል ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ደም የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይዝንገመታል ማለት ነው ስለዚህ እኔ እንደ ችግር የዚህ በሙሉ ነው ማለት ነው። አንዱ አንዱ ችግር ጋር ሄዳል ማለት ነው። በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች፣ ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ። ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ይህን ማስተካከል ይኖርበታል ይላሉ። የግብይት አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ እስኪገባ ድረስ የአዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያወጡት በዛ አካባቢ ባሉ ደላሎች እና አዲስ አበባ ውስጥ ባሉ ተረካቢዎች ነው። ሚገርመው ነገር የኢትዮጵያ ጥናት ኢንስቲትዩት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸማቹ ጋር የሚደርሰው አምሳ ስምንት በመቶ ጨምሮ ነው። አምሳ ስምንት በመቶ የሚጨምረው ለአርሶ ወይንም ለአምራችሁ ሳይሆን በመሀል ያለው ደላላና በመሀል ያለው ምንም እሴት የማይጨምር የገበያ ተዋናይ ሀምሳ ስምንት በመቶ ጨምሮ ነው። ለእኛ ለሸማቸው የሚያደርሰው መቶ ብር የሚያወጣ ጋር ኔጋ ሲደርስ መቶ ሀምሳ ስምንት ብር፣ መቶ ስልሳ ብር ይደርሳል ማለት ነው። ሌላውኑ በዚህ መንገድ አስለው ደላላው ቤት በቤት ኪራይ ምትል ይሄ የአከራይና ተከራይ አዋጅ ከወጣ በኋላ እንደው ፎይታ አንጻራዊ ፎይታ ተገኘ እንጂ በቤት ክራይ በለው በህል ንግዱ በለው ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የሕይወታችን ቅንጣት የለም። በንግድ ስርዓት ውስጥ አሉ ስለተባሉ ደላሎች በተመለከተ በዚህ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደለላ ስራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል። ደላላን በተመለከተ ደላላ ባለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይሰሩ መክበር ልምምድ ማሳያ የሆነው ደላላ ቫሊው አድ ሳያደርጉ ከናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎት እና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌደራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደላላ መስኮችን በተለይ በቁም እንስሳት፣ በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው። ዶክተር ዳኪቶ አለሙ በበኩላቸው በንግድ ሰንሰለቱ ላይ ለሚታዩ ችግሮች መፍትሄው ህገወጥ ንግድን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ይላሉም። የእኛ ሀገር በቁጥር ደረጃ የታክስ ኦቶሪቲ የምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን በውል ለራሱ የሚያውቁ አይመስለኝም። ሶ፣ በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ያ ሲስተም ውስጥ የገባውን አካል ሞር መጮቆን ላይ ነው የሚያተኩረው ማለት ነው። ለምሳሌ አይተም ከሆነ በቅርብ ጊዜያት በተለይ አሁን ባለው ሁኔታ ላይ በቁጥር መደገፍ ቢያስቸግርም፣ ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችን ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሁኖ ነው አላየውም። ላለፉት ስልሳ ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ ም እንዲሻሻል ተደርጎ ወጥቷል። ከህግ ማሻሻው ባለፈ የተረጋጋ የንግድ ምቹ ሁኔታን መፍጠር፣ በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉም ዶክተር ዳኪቶ አለሙ ይናገራሉ። ንግድም በሎ ኢንቨስትመንትም ብትወስድ አፈክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸዋል። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን የሚወጡት ህጎች ደግሞ የስተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የምለሆን እንዳይፈጠርም ማለት ነው እና እነዚህ እነዚህ ነገሮች በተለይ ደግሞ ስቴክሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ብዬ አስባለሁ። ሸማቹ የሚገጥመውን የዋጋ ንረት በዘላቂነት ለመፍታት የምርት አቅርቦትን ማሳደግ ላይ መንግሥት ትኩረት አድርጎ እንዲሰራ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ጠይቀዋል። ከዋጋ ግሽበቱ የኑሮ ውድነቱ ታሳቢ ያደረገ የደሞዝ ማስተካከያ ሊደረግ ይገባል ይገባል ሌላው ደግሞ በአቅርቦትና በምርት በፍላጎት መካከል ያለው ልዩነት መጥበብ አለበት አሁን ባለፈው ስንዴ አምርተን ለሀገር ውስጥ ገበያ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ የተያዘ በሀገራችን በአንዱ አንድ አባባል አለ የአውድማ አግማስ ቅመሱ ይባላል አውድማው ተበራይቶ ልክ ወደ ቤት ሊገባ ሲል ቅመሱልኝ ይባላል ይሄ ባህላችን ነው ግን ባለፈው ልክ ከፍተኛ የስንዴ ምርት ተገኘ ገበያ ላይ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ ይደረግ የነበረው እና መንግስት አንደኛ ይሄን የግብይት ስርአቱን ማስተካከል አለበት። በሰራተኛው ላይ በዜጎቹ ላይ የሚጣለውን ተደራራቢ ግብር፣ ታክስ መቀነስ አለበት። የግብር መሰረቱን ማስፋት እንጂ የተወሰኑ ግብር ከፋዮች ላይ የሚጭነው የታክስ እዳ ለዞሮ ዞሮ መዳረሻው ሸማቹ ላይ ነው የሚሆነው። ስለዚህ ሸማቹን ታሳቢ ያደረገ ስራ ሊሰራ ይገባል። የፖለቲካ ፖለቲካዊ ቁርጠኝነት ይጠይቃል። እኔ የመንግስት ባለስልጣናት የእኛን የሸማቹን ስማ የኑሮ ሁኔታ እንደኛ ይሰማቸዋል ወይ ብዬ ጠይቃለ። የማይሰማቸው ከሆነ በፖለቲካዊ ቁርጠኝነት ሊሰሩት አይችሉም እና በጣም የተወሳሰበ ችግር ነው ያለው። እኔ ስለ ሸማቹ ባሰብኩ ቁጥር እውነት ለመናገር በየቀኑ በምሰማው በማየው ነገር እያዘንኩ ነው ያለው። መንግስትም በተመሳሳይ ሁኔታ ትኩረት ሰጥቶ መፍትሄ ሊያበጅ ይገባል። የኢትዮጵያ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን ያደረገውን የፖሊሲ ለውጥ ተግባራዊ ማድረግ በጀመረባቸው ባለፉት አራት ወራት የብር የመግዛት አቅም በጥፍ የተዳከመ ሲሆን ይህም የማህበረሰቡን የኑሮ ሁኔታ አስቸጋሪ እንዳደረገው የምጣኔ ሀብት ባለሙያዎች ሲገልጹ ቆይተዋል። በአንጻሩ መንግስት ይህን ለመቋቋም ያስችላል ያለውን 582 ቢሊዮን ብር ተጨማሪ በጀት ጥር 14 2017 ዓ ም ለህዝብ ተወካዮች ምክር ቤት አቅርቦ ማስጸደቁ ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮችና ተመልካቾቻችን የምሽቱን ዝግጅታችንን ወደ ማጠናቀቁ ተቃርበናል። ከዛ በፊት ግን አሁን አንድ የደረሰን ዜናና የዓለም ማጠቃለያ ዜናዎችን አጋራችኋለሁ። በየመን ሰነአ ዓለም አቀፍ አውሮፕላን ማረፊያ የደረሰውን ጥቃት ተወክ ተከትሎ በወቅቱ በስፍራው የነበሩት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከጥቃቱ መትረፋቸውን አስታውቀዋል። ዶክተር ቴድሮስ በኤክስ በማህበራዊ መድረክ ላይ ባሰፈሩት መልእክት በየመን የተገኙት በሀገሪቱ ታግተው የሚገኙ የተባበሩት መንግስታት ድርጅት ሰራተኞችን ለማስለቀቅ ድርድር ለማድረግ እንደነበር አመልክተዋል። ከአልሻባብ ከፍተኛ አዛዦች መካከል አንዱ የሆነው መሐመድ ሚሬ ሶማሊያ ውስጥ ኩንዮ ባሬ በተባለው የታችኛው ሸበሌ ክልል በአሜሪካ የድሮን ጥቃት መገደሉን ቡድኑ አስታውቋል። አልሻባብ ጥቃቱ መቼ እንደተፈጸመ አላስታወቀም። የሶማሊያ የማስታወቂያ ሚኒስትር ባወጣው መግለጫ ጥቃቱ በሚገባ የታቀደና ከአጋሮቹ ጋር በአንድነት የተከናወነ መሆኑን አስታውቋል። የሶማሊያ መንግሥትና አጋሮቹ መሐመድ ሚሬን ለረጅም ጊዜ ሲከታተሉት እንደነበር መግለጫው ጨምሮ አስታውቋል። መሐመድ ሚሬ ለቡድኑ በመደበኛው መንግስታዊ ስልጣን አጠራር የሀገር ውስጥ ጉዳይ ሚኒስትር ኃላፊነት ላይ እንደነበሩ ሲታወቅ በአልሻባብ ውስጥ በሌሎች በርካታ ኃላፊነቶች ላይ ላይም እንደሰራ ታውቋል። ግለሰቡ በሶማሊያ እና በአሜሪካ መንግስታትም በሽብርተኝነት ተፈርጆ ነበር። በሶማሊያ ህገወጥ የገንዘብ ዝውውርን የሚከታተለው ኮሚቴ መሐመድ ሚሬን ጨምሮ በስምንት የአልሻባብ አዛዦች ላይ ማቀብ ጥሎ ነበር። አሜሪካ ግለሰቡን በልዩ ዓለም አቀፍ አሸባሪነት ፈርጃ የነበረ ሲሆን መሐመድ ሚሬ ከፍተኛ የአልሻባብ መሪ እንደነበርና ቡድኑ በሚሰጣቸው ውሳኔዎች ውስጥ ሚና እንደነበረው የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። በመጠናቀቅ ላይ ባለው የፈረንጆቹ 2024 ባህሩን አቋርጠው ወደ ስፔን ለመግባት የሞከሩ ቢያንስ 10457 ፍልሰተኞች ህይወታቸውን ማጣታቸውን አንድ ጉዳዩን የሚከታተል መንግስታዊ ያልሆነ ተቋም አስታውቋል። አድማጮችና ተመልካቾቻችን ለዛሬ የነበሩን መሰናዶዎች እነዚህን ይመስሉ ነበር። ከአቀናባሪ ንጉሴ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በነገ ዕለት ሌሎች ዘገባዎችን ይዘን ዳግም እንገናኛለን። እስከዛው ሰላም ደሩ።